በዩናይት ስቴትስ ካሊፎርኒያ ክፍለ ግዛት ውስጥ በምትገኘው ሳን በርናንዲኖ ከተማ በቅርቡ በከፈቱት የሽብር ጥቃት አስራ አራት ሰዎች ከገደሉት ና በተኩስ ልውውጡ ወቅት ከተገደሉት ሁለት አጥቂዎች አንደኛው ይዞት የነበረው አይፎን ስልክ እንዲከፈትለት በሚፈልገው የዩናይት ስቴትስ ፌዴራል ምርመራ ቢሮ ና አልከፍትም በሚለው በስልክ አምራቹ ኩባንያ አፕል መካከል የተነሳ ውዝግብ አሁንም ተካርሮ እንደቀጠለ ነው። ብዙ ቁጥር ያላቸው የመረጃ ቴክኖሎጂ ባለሙያዎች የአፕልን ሐሳብ እንደሚያደንቁ ቢናገሩም በዚህ አጋጣሚ ግን አፕል በተሰጠው የፍርድ ቤት ትእዛዝ መሰረት ስልኩን መክፈት የሚቻልበትን መንገድ መፍጠር አለበት እያሉ ነው። ሰለሞን አባተ ባለሙያ ያነጋግረው ያጠናቀረውን ዘገባ ይዞ ቀርበዋል። ወደ ሰለሞን ዘገባ እናልፋለን። ምንድን ነው ይሄ ነገር ሰለሞን? አዲሱ ይህ ጉዳይ በዓለም አቀፍ ደረጃ ከባድ የሆነ ንግግር ወደ ማስነሳት ሳይወስድ የሚቀር አይመስለኝም። በዚህ በአፕልና በአሜሪካ መንግስት መካከል የተነሳው አቋም አሉላ በመግቢያው ላይ እንደጠቆመው የአፕል ኩባንያ ዚያን ስልክ ማግኘት እንዲቻል የአሜሪካ መንግስት የጠየቀውን ጥያቄ ነው እንዲያሟላ እየተጠየቀ ያለው። የአፕል ኩባንያ ዋና ስራ አስፈጻሚ ቲም ኩክ የአሜሪካ መንግስት ጥያቄና አቋም እኮ አስደንጋጭ ነው ብለዋል። ዛሬ መግለጫ ሰጥተው ነበር ለጋዜጦች። እና አፕል ለሽበርተኞች ፍቅር የለውም ሐዘኔታም የለውም ብለዋል። ግን ትልቁ ችግር ያንን ሰይድ ሪዛን ፋሩቅ የሚባለው በዛ በጥቃቱ ላይ ተሳትፎ የነበረውን ሰው አይፎን ለመክፈት የሚያስችል ዘዴ መፍጠር ይበልጥ አደገኛና ለአፕል ደንበኞች የወደፊት ደህንነትም አስጊነው ነው የሚሉት የአፕል ዋና ስራ አስፈጻሚ። እንግዲህ ይሄ ምንድን ነው ገንዘባቸው፣ የጤናቸው መረጃ፣ ያሉበት ቦታ፣ በስልኮቻቸው ያዟቸው መረጃዎች፣ የስልክ ንግግሮቻቸው፣ የግል ገመናቸው ሁሉ አደጋ ላይ ነው የሚወድቀው ነው የሚሉት ይህንን ዘዴ መፍጠር አንድ ያናገርከች ሰው አሉ በዚህ ጉዳይ አዎ። ለመሆኑ ይሄ የግል ገመና የሚሉት ፕራይቬሲ የሚሉት ነገር ምንድን ነው? ይሄ ፕራይቬሲ የሚባለው እንግዲህ ነገር ሰዎች የራሳቸውን መረጃ ኢንፎርሜሽን ራሳቸው ማስቀመጥ መቻላቸው ነው፣ ሌላ ሰው ሳያየው እና ያው፣ ቴክኖሎጂ ባደገ ቁጥር አስቸጋሪ ነገሩ ምንድን ነው? የኛ ለምሳሌ ፎቶግራፍ ብታነሳ የልጅህን ፎቶግራፍ በስልክ ብታነሳው ስልክ ላይ ብቻ አይደለም የሚቀመጠው፣ ኢንተርኔት በመኖሩ ምክንያት ክላውድ የሚሉት የሰርቪሶች ይችላሉ። እዛ ላይ ነው የሚቀመጡት። ለምሳሌ የአፕል አይፎን ቢኖርህና የልጅህን ፎቶግራፍ ብታነሳ ያ የተነሳው ፎቶግራፍ ስልክ ላይ ብቻ አይደለም፣ እንደ ድሮ ኮፒው ይቀመጣል። ይሄ ሰዎቹን ከስተመሮቻቸውን ወይም የራሳቸውን ሰዎች ለመርዳት ነው ያደረጉት፣ የአፕል ሰዎች ማለት። ስልክ ቢጠፋብህ፣ ለምሳሌ ፎቶግራፍ አይጠፋም ማለት ነው። ሌላ ስልክ ገዝተህ ከዛ ከክላውድ ሰርቪሱ ላይ ልታመጣው ትችላለህ። ወይም የስልክ ቁጥሮችም እንዲህ አይነት መረጃዎች፣ ሁሉ ነገር ሊሆን ይችላል። እስከ ዛሬ የተጠቀምበት ሂስትሪ ሊሆን ይችላል። ስለዚህ በጣም እያስቸገረ ከባድ እየሆነ የሚመጣ ነገር ነው እና ይሄ ፕራይቬሲ ማለት ይሄ የግል ኢንፎርሜሽንን ለሌላ ሰው ሼር አለማድረግ እዚህ ሀገር አሜሪካ ነገር ለምሳሌ ስፔሻሊ በልምድ ሁሌ የተለመደ ነገር ነው ማንም የማንንም ኢንፎርሜሽን ሊያይ አይችልም መረጃ አዎ ማንም ሰው ሊያይ አይችልም የሚል ህግ አለ መጽሐፉ ላይ ኮንስቲቱሽኑ ላይ እና ምንድን ነው ህጉ የሚለው ይሄ አራተኛ አሜንድመንት የሚሉት አለ ኮንስቲቱሽኑ ላይ መንግስት ሄዶ ዳኛ ጋር ዳኛን አሳምኖ የዚህን ሰውዬ መረጃ ማግኘት አለብኝ ምክንያቱ ለዚህ ነው ብሎ ዳኛውን አሳምኖ ብቻ ነው መንግስት የግል ዴታ የግል መረጃ ማየት አዎ መረጃ የሚያገኘው ኦር ማየት የሚችለው ግን ምን ሆነ? ከናይን ኢለቨን በኋላ በሁለት ሺህ ዓመተ ምህረት ላይ የሆነው ኒውዮርክ፣ ዋሽንግተን የሽብር ጥቃት ወዲህ ከዛ ጥቃት በኋላ ምንድን ነው የሆነው? መንግስት ለመጠበቅ ብዬ ወይም ህዝቤን መጠበቅ አለብኝ ብሎ ለምሳሌ ስልክ ሰው ሲያወራ ስልኩን መቅዳት፣ ማን ከማን ጋር እንዳወራ እንደዚህ አይነት መረጃ መሰብ ማሰብ ጀመረ። በተወካዮች ምክር ቤቱ ህግ አውጥቶ ነው ያንን ሲያከናውን የቆየው። አዎ አቶ ሚካኤል እንዳለ ናቸው። ሚካኤል እንዳለ በጣም ጥሩ ነው። በነገር ላይ አንድ ቃል አስገባሃለሁ። አፕል ይሄ ኩባንያ አፕል የሚለውን ስም ለምን እንደያዘ ሌላ ቀን ታስረዳኛለህ። እንመለሳለን። እኛ ከምንበላው አፕል ጋር የተገናኛ ለ መሆኑ እንመለሳለን። ምልክቱም አፕል ነው። በነገራችን ላይ አቶ ሚካኤል እንዳለ ከብሌን ኮርፕ ባለቤቶች እና የስራ ኃላፊዎች አንዱ ናቸው። አመሰግናለሁ ሰለሞን። እኛ ሶፍትዌር ዲቨሎፕመንት ካምፓኒ አለን። በዚህ የአሜሪካ ሀገር ውስጥ ዋሽንግተን ዲሲ ውስጥ ሶፍትዌር ዲቨሎፕመንት፣ የሞባይል አፕሊኬሽኖች፣ ዌብሳይቶች እንዲሁም የተለያዩ ኢንተርናልና ኤክስተርናል የሆኑ ሶፍትዌር ፕሮዳክቶች ላለፉት አስራ ሁለት አመቶች ስንሰራ ቆይተናል። ምንድን ነው የሚባለው ኩባንያችሁ? ብሌን ኮርፕ ነው የሚባለው። ብሌን ኮርፕ እንደውም አንድ ጊዜ የዩናይትድ ስቴትስ መንግስት ተዘግቶ የነበረ ጊዜ ከበጀት ጋር ዋይት ሀውስና ተወካዮች ምክር ቤቱ ገብተውበት በነበረው ውዝግብ ምክንያት የእናንተ መስሪያ ቤት የፈጠራቸው አፖች ነበሩ ወይም ዌብሳይት ነበረ። ስራና ሰራተኛን የሚያፈላልግ ዌብሳይት ነበር እና በጣም ብዙ ጎብኚ አግኝታችሁ እንደነበረ ብዙ ተወርቶለት እንደነበረ ማስታውሳለሁኝ። ምንድን ነው የሆነው ያን ጊዜ? እስኪ ትንሽ አጫውቱኝ። አዎ የአሜሪካን መንግስት እና የተወካዮቹ ምክር ቤት ሊስማሙ አልቻሉም ነበረ እና የአሜሪካን መንግስት ተዘግቶ ነበረ ለሶስት ሳምንት ያህል እና ምንድን የሆነው የእኛ ሶፍትዌር ዲቨሎፐሮች ቁጭ ብለን እያወራን ራቲንግ በተዘጋ በሶስተኛው ቀን ላይ ነው ምን እናርግ ብለን ስናስብ ለምን ዌብሳይት አንሰራ መንግስት ሲዘጋ ሰዎች ይባረራሉ። ከስራ ለተወሰነ ጊዜ ቢሆንም ያው ስራ ያቆማሉ፣ ያለ ክፍያ አዎ፣ ያለ ክፍያ ይቆያሉ። ስለዚህ ለእነዚህ ሰዎች ጊዜያዊ ስራ የሚያገኙበት እነዚህ ሰዎች የሚወጡት ሰዎች መስራት ይችላሉ፣ ጎበዞች ናቸው። ግን ያው ስራው ነው የሌለው። ስለዚህ ደግሞ በአንድ በኩል ደግሞ ድርጅቶች አሉ እንደዚህ ቶሎ ጊዜያዊ ሰራተኛ የሚፈልጉ ፣ ለምሳሌ ዌብሳይት የሚሰራላቸው ወይም ብሎግ የሚጽፍላቸው ወይም ትንሽ ግራፊክ ዲዛይን የሚሰራላቸው። ስለዚህ እኛ ምን አደረግን? ዌብሳይቱን ሰራን። ብዙ አልፈጀብንም፣ አምስት ሰዓት ያህል ፈጀብን። አንድ ከሰዓት በኋላ ላይ ጨረስን ነው ከዛ ፐብሊሽ አደረግነው እና እኛ ወደ እንቅልፋችን ተኛን አላወቅንም ምን ያህል ትልቅ ሊሆን እንደሚችል በሚቀጥለው ቀን ሰርቨሮቻችን ክራሽ እያደረጉ ነበር ብዙ ሰው መጣ ኢንተርቪው ተደረግን ብዙ ቦታ ቴሌቪዥን ላይ ወጣን እወዝ በጣም ሰክሰስፉል እና በመጨናነቅ ምክንያት ተስተጓጉሎ ነበር ለተወሰነ ጊዜ እና ምን ሆነ ምን አደረጋችሁ ከዛ በኋላ ስራው ቀጠለ አሁንም አለ ወይስ ደግሞ አቆማችሁት አዎ እኛ የዌብሳይቱ ስሙ አንፈርሎ ዳት ያስ ነበር የሚባለው። እኛ አንፈርሎን ስንሰራ ያው ለጊዜያዊ ነገር ብለን ነው እኛም ያሰብነው የነበረው። አንፈርሎ ማለት በቀጥታ ትርጓሜው ያ ፈርሎ የሚባለው የመንግስት መስሪያ ቤቶች መዘጋትን ስርዓት፣ እሱን የሚቀለብስ አይነት ዌብሳይት ለማለት ነው ማለት ነው። አዎ እንደው አጋጣሚ ሆኖ ስሙም ሰራ አንድ ላይ። እኛ ብዙ አላሰብንበትም ግን ያው ሁሌ የሚሉት ነገር ምንድን ነው? ተስተካክለ ከጠበቅ ሁሌ ላክ ኦልዌይስ ፌቨር ደ ሬዲ የሚሉት ነገር አለ ፈረንጆች እና ስለዚህ አንድ ጊዜ ሰው ወደ ስራ ከተመለሰ በኋላ እኛም ዌብሳይቱን አይ ሚን ዌብሳይቱ አለ አሁንም፣ ግን ምንም እየሰራ አይደለም። ግን በሦስተኛው ሳምንት መጨረሻ ላይ መቶ ሺህ የሚሆን ቪዝት አግኝተን ነበር፣ ለዌብሳይቱ ሺህ አምስት መቶ የሚሆኑ ሰዎች ስማቸውን ሬጅስተር አድርገው ነበረ። ብዙ ብዙ ሰዎች ተጠቅመዋል በዌብሳይቱ። ለእኛ ደግሞ ለቢዝነሳችን ደግሞ ጥሩ ማስተዋወቂያ ነበረ። ከአንፈርሎ ውጪ ሳይቱ ስራውን እንዲቀጥልስ ማድረግ አልቻላችሁም? ሳይሰራ ከሚቀመጥ ይልቅ ስራንና ሰራተኛን የሚያገናኝ ዌብሳይት ነው። አው ልክ ነው። ማድረግ እንችል ነበረ። እኛ በጊዜው ሌሎች ስራዎች ነበሩን። ሌሎች እኛ ደግሞ ሌሎች ፕሮዳክት ኮንትራክቶች አሉን። ስለዚህ በቂ ጊዜ የለንም እሱን በደንብ ሰፖርት ለማድረግ ሙሉ ለፉልታይም የሆነ ስራና ሰሪን የሚያገናኝ ዌብሳይት መስራት ይቻላል። ነገር ግን ያው እዚህ ሀገር ሁሉ ነገር በጊዜ መደረግ አለበት። በቂ ጊዜ ልታጠፋበት ካልቻል አስቸጋሪ ነው። ቱ ሜንቴን ወሳይ ይዞ እያሰራ ለማቆም ሰው ዛ ላይ መኖር አለበት በቋሚነት የሚመላለሱ ሰዎች ግን፣ እንዴት ነው ሀሳብ አላቸው? ወደፊት በዛ መንገድ ማጠናከር። አሜሪካ የስራ ሀገር ነች፣ ልክ ነው። እኛ የተሻሉ ፕሮዳክቶች አሉን ብለን እናምናለን። አሁን እየሰራናቸው ናቸው ያሉ እና እነሱ ኢንትረስቲንግ የሆኑ ፕሮጀክቶች ላይ ነው አሁን ለጊዜ ፎከስ ያደረግነው። እሺ፣ አቶ ሚካኤል ወደ እነዚህ ጉዳዮች በነገራችን ላይ እንመለስ እንመለሳለን ምክንያቱም የእናንተ ድርጅት በጣም ጠንካራ ድርጅት እንደሆነ ጥሩ ስም ያለው ድርጅት እንደሆነ ይታወቃል ለኢትዮጵያውያን ተጠቃሚዎችና አገልግሎቶቻችሁን እና የተለያዩ ሶፍትዌር ፈላጊዎችን ምን ልታደርጉ እንደምትችሉ ወደፊት እስቲ እየተመላለሰን እንነጋገራለን በዚህ ጉዳይ ላይ አሁን ለዛሬ ወደ ደወልኩበት ጉዳይ ልምጣና ለርሶ አሁን እንግዲህ ወደ አሁን ለአሁኑ ላለው ሰሞን ዜና ብንመጣ ምንድን የሆነው ልክ አንተ ልክ እንዳልከው አፕል እነዚህ ጥቃቱን ያደረጉት ሰዎች የሚጠቀሙት የነበረው ስልክ ነበረ እና ውስጡ ስልኩ ውስጥ ምን እንዳለ ግን ማየት አይቻልም። አፕል የተለያዩ የሴኪሪቲ የፕራይቬሲ ኢሹን ስለሆነ እዛ ስልክ ላይ ያለውን እዛ ስልክ ላይ ያለውን መረጃ ማንም ሰው ሊያገኝ አይችልም ያለ ፒን ኮድ። አሁን እንግዲህ ሄደው ፍርድ ቤት ሄደው ከፍርድ ቤት የዳኛ ትእዛዝ አምጥተው ለአፕል ሲሰጡ በህገ መንግስቱ መሰረት ማለት ነው። በአራት ማሻሻያ መሰረት። አዎ፣ ይሄ እንግዲህ ህገ መንግስቱ ያስገድዳል። ካምፓኒዎች እዚህ ሀገር ሲሰሩ በህገ መንግስቱ አኳያ ነው የሚሄዱት እና እምቢ ማለት አይችልም። አፕል እኔ አንደርስታንድ ባረገውም ለምን እምቢ እንደሚሉ ያው አሁን እምቢ ላሉ እንጂ እምቢ ብለው ሊቆዩ አይችሉም። አዎ ያ ነበር። ወደፊት አሁን የሚመጣበት ጥያቄ ነበረ ይችላሉ ወይ እምቢ ያሉ መቆየት የፍርድ ቤትን ትእዛዝ። አዎ ያው እንግዲህ እዚህ ሀገር ጦርነቱ አፕል ካውንተር ክሌም የሚባል ነገር አለ። ሊከስ ይችላል መንግስትን እንደዚህ ማድረግ አትችልም ብሎ ግን ጊዜ ሊፈጅ ይችላል እንጂ በመጨረሻ የሚገባኝ ነገር ምንድን ነው? ይሄ አራተኛው ማሻሻያ በህገ መንግስቱ ላይ ያለው ማሻሻያ እስከ ዛሬ ላለፉት ሁለት መቶ ዓመቶች ሲጠቀሙበት የነበረ ነገር ነው። ስለዚህ ዳኛ አምኖ ዳኛ ትዕዛዝ ካሳለፈ ድርጅቶች መከተል አለባቸው። የዚህ ሀገር ሲስተሙ እንደሱ ነው የሚሰራው። ለነገሩ ይሄ እንኳን የህግ ጉዳይ ነው ከዚህ ከኢንፎርሜሽን ቴክኖሎጂ ጋር የተያያዘ አይደለም። ይሄ ጥያቄ አሁን መንግስት ትዕዛዙን ያወጣው በወረዳ ደረጃ ካለ ፍርድ ቤት ነው፣ ከአንደኛ ደረጃ ፍርድ ቤት ነው ያወጣው። ይሄ ነገር አፕል እንደ ተቃወመ ቢቆይ ወደሚቀጥለው ደረጃ የማደግና እስከ ጠቅላይ ፍርድ ቤት ድረስ የመሄድ ዕድል ይኖራዋል ወይስ ደግሞ አሁን ያ ዳኛው የሰጠው ትዕዛዝ ነው ተፈጻሚ መሆን ያለበት? በእናንተ ኩባንያ ብታዩትና እንደዚህ አይነት ሁኔታ ባያጋጥማችሁ አዎ፣ አይ ኖ ይሄዳል እንጂ፣ ያው አቅም አላቸው። ጥሩነቱ የአፕል ኩባንያ የራሳቸው አቅም አላቸው። ስለዚህ የእነሱ ሎየሮች ይሄን ነገር የሚችሉትን ያህል ይገፉታል እና እስከ ከፍተኛው ፍርድ ቤት ይሄዳል። ምንም ጥርጥር የለኝም። ለምንድን ነው ይሄ አስፈላጊ የሆነው? ለመጀመሪያ ጊዜ ነው ኩባንያዎች እንደዚህ የሚገደዱት። ከዚህ በፊት አዶ ነው። ምን ያህል አድማጮች ሰምተው እንደሆነ ግን ኤድዋርድ ስኖደን የሚባል አንድ አንድ ሰራተኛ ከዚህ በፊት ዩናይትድ ስቴትስ የደህንነቱ መስሪያ ቤት ተቀጣሪ የነበረ ነው። ተቀጣሪ የነበረ የመንግስትን መረጃዎቹ አውጥቶ ለፐብሊክ ያሳየ ነው እና ከዛ በፊት አየህ፣ ማንም ሰው ምንም አይልም ነበር። አፕልም ዝም ብሎ ኢንፎርሜሽናችን ይሰጥ ነበር ለመንግስት። አሁን ግን ኢንፎርሜሽኑ ስለወጣ ይሄ ለመጀመሪያ ጊዜ ነው ከዛ በኋላ መንግስት ኩባንያን አስገድዶ ኢንፎርሜሽን ለማግኘት ሲሞክር እና ጥሩ ነገር ነው ለሁሉ ሰው ጥሩ ነው ይሄ ነገር ሁሉ ሰው ያው እዚህ ሀገር ማውራት መቻሉ ስለዚህ ነገር መነጋገሩ ህዝቡን እንዲ ነቃቅ ያደረገዋል ምን የትኛውን ኢንፎርሜሽን ስልኩ ላይ ማስቀመጥ ወይም የሚችልና እና አለመቻሉ ስለዚህ የቱጋ ባውንደሪዎቹ እንዳሉ ለማወቅ ይረዳል ብዬ አስባለሁ አቶ ሚካኤል ይሄ በአሜሪካ መንግስትና በአፕል ኩባንያ መካከል የተነሳ ውዝግብ ሰውን እንዲሁ በሀሳብ በአስተሳሰብ ደረጃ አጣብቅኝ ውስጥ የሚከጥ ነው ለግል ፍርድ ማለት ነው አፕል መስጠት አለበት ወይስ መስጠት የለበትም መንግስት የሚጠይቀው ለህዝብ ለሀገር ደህንነት ሲባል ነው ይሄ ስራ መሰራት ያለበት ነው የሚለው አፕል ደግሞ የተገልጋዮች ገመና ምስጢራቸውን መጠበቅ አለብኝ። እንደውም እነዚህን ምስጢሮች ባጋለጥ ለበለጠ አደጋ ነው የሚጋብዘው የሚል ሀሳብ ነው ያለውና ትልቅ አጣብቂኝ ነው ለተመልካች እርስዎ እንደ ባለሙያ ሲመለከቱት ወደ የትኛው ወገን ያዘማሉ? አዎ ልክ ነው። እኔ የአፕል ኩባንያን አቋም ይገባኛል፣ ግን መንግስት ደግሞ የሚጠይቀው ሁሉን ስልክ ክፈት አይደለም። እሱ መጀመሪያ የነበራቸው ጥያቄዎች እሱ ነበረ። የመንግስት መርማሪ ኮሚቴው እሱ ነበር የፈለገው ሁሉን ስልኮች መድረስ እንዲቻል፣ በድብቅ እንደዚህ ማየት እንዲቻል፣ መሽለክ እንዲቻል እድል ይፈጠር ነው ንድፉን ንድፉን ስሩት ነው በመግቢያ ስጡን ነው፣ የኋላ ቁልፍ ስጡን። እኛ የፈለግነው ስልኩስ ከፍተን መግባት እንድንችል ነበር። አፕል ግን እና ይሄ የአፕል ኩባንያ ትልቅ ክሬዲት ይገባዋል፣ በዚህ እምቢ አለ። ስለዚህ በዚህ ግን በዚህ ሳን በርናርዲኖ ለሆነው የጥቃት አኳያ ግን እኔ የመንግስትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው? መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም፣ ከዚህ በኋላ እሱ አይደለም ጥያቄው፣ ይሄንን የእነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው። ስለዚህ እና እኛ የምንኖርበት ሶሳይቲ ውስጥ እነዚህ ነገሮች ሁሌ ይደረጋሉ። ለሁለት መቶ ሀያ ሶስት ዓመት አሜሪካን ሀገር ስትኖር በዚህ ደንብ ነው ዳኛ አምኖበት ትእዛዝ እስካሳለፈ ድረስ ኤንድ የአፕል ኩባንያ እድል አለው ይነው ሊከስ ይችላል ካውንተር ክሌም ሊያደርግ ይችላል እስከ ከፍተኛው ፍርድ ቤት ድረስ። ከፍተኛው ፍርድ ቤት መጥቶ ክፈት ካለ አፕል መክፈት አለበት ብዬ አምናለሁ። ለመሆኑ አፕል በዚህ ይስማማል ብለው ያስባሉ? ቅድም እንደገለጹልኝ የአፕል ሊደነቅ የሚገባው ስራ ሰርቷል። በመጀመሪያ ደረጃ በወሰደው አቋም ካሁን በኋላስ በዚሁ ይቀጥላል ብለው ያስባሉ? እንግዲህ ያው ኩባንያን ኩባንያው ሁሌ ምን ያህል ገንዘብ እንደሚሰራ ነው። የኩባንያ ዋናው ስራው ገንዘብ መስራት ነው እንጂ እንደዚህ አይነት ፖሊሲ የተያያዘን ነገሮች ላይ ማድረግ አይደለም አይመስለኝም። ስለዚህ እንግዲህ አፕል የአሁኑ የአሁኑ ሲዋቸው የአሁኑ መሪያቸው ስቲም ኩክ የሚባለው ሰውዬ በዚህ ነገር ያመነ ይመስላል። ግን ማን ያውቃል? የዛሬ አስራ አምስት አመት ወይ የዛሬ አስር አመት እሱ ሲለወጥ ኩባንያው አብሮ ሊለወጥ ይችላል። ግን ለአሁኑ እነሱ ከጉግል ጋር ትልቅ ያው የአንድሮይድ እና የአፕል ስልክ እ ያው የአይኦኤስ እና የአንድሮይድ ስልኮች ትልቅ ሽኩች አላቸው ለመሸጥ የሞከሩ ነው እና የአፕል ኩባንያ አንደኛው ነገር ከጉግል እንሻላለን ብሎ የሚለው አሁን እኛ ስልክ ላይ ያስቀመጥከውን ዳታ ማንም ሰው ሊወስድ አይችልም ነው የሚለው። የአሜሪካን መንግስት ቢሆን አዎ፣ ማንም መንግስትም ቢሆን ሌባም ቢሆን ማንም ሊሰርቅ አይችልም ነው እነሱ የሚሉት። አሁን በዚህ ምናልባት እንዳሉት ራሳቸውን በከፍተኛ ደረጃ መሸጥ ይችላሉ ይመስለኛል፣ ካሁን በኋላ አዎ፣ እንደሱ ነው የሚያረጉት። እኛ እና አሁንም የሚመስለኝ ነገር የሚጋፉት ህጉን ለመጋፋት ሞክሩት ያንን የሰውን እንዲያምናቸው ይመስለኛል ታስበው። ስለዚህ ይሄንን እስከ መጨረሻውም እስከሚችሉት ድረስ መግፋታቸው አይቀርም እና ያው ህጉ ተመልሶ ይሄን ስልክ መክፈታቸው አይቀርም ዞሮ ዞሮ። አይመስለኝም እንደዚህ ዝም ብለው እስከ እስከ ዘላለም መጋፋት አይችሉም። አንድ ነጥብ ላይ ይሄ መጋፋት ከሚችሉበት ቦታ ያልቃል እና የከፍተኛው ፍርድ ቤት ይመጣና ነው ክፈቱ ይሏቸዋል እና ያኔ ይከፍቱታል። አቶ ሚካኤል እንደዚህ አይነቱ አሰራር የመፈጠሩ መጀመሪያውኑ በእንግሊዘኛው በእንግሊዝኛው አገላለጽ ፕሬሲደንስ መኖሩ፣ ሌሎችም በተለይ በአፈና ተቃዋሚዎችን በማሳደድ ጆሮ በመጥባት በመሳሰሉ ስራዎች በጣም የተካኑ ናቸው የሚባሉ መንግስታት ሊጠቀሙበት ይችላሉ። እንዲሁም እንኳን አሁን ባለው ሁኔታም እንኳን ቢሆን በተለያዩ ዘዴዎች የኢንተርኔትና የስልክ ስለላዎችን እያደረጉ ተቃዋሚዎቻቸውን ያጠምዳሉ ይባላል። ብዙ ድርጅቶች የመብቶች ተሟጋች ድርጅቶች፣ የኢንተርኔት ነጻነት ተሟጋች ድርጅቶች በየጊዜው የሚናገሩት ነው። ይህ ሁኔታ መፈጠሩ አሁን በተለይ በተለይ ደግሞ እንደ አሜሪካ አይነት መንግስት እንዲህ አይነቱን ሁኔታ መፍጠሩ ለሌሎቹ አሜሪካም አድርገዋለች የሚል እንደ ማሳያ አይነት ነገር አይፈጥርም ወይ? አዎ፣ ይፈጥራል። እንግዲህ ያው የምንኖርበት ዓለም ፐርፌክት አይደለም አይደል? ሶ አሜሪካም ይሄ ሞራል ሀይ ግራውንድ ይሉታል እዚህ ሀገር ለሌሎች መንግስቶች ወይም ለሌሎች ድርጅቶች ሄደው እናንተ እንደዚህ ማድረግ የለባችሁም፣ እኛም አናረገውም የሚሉት ነገሮች አሁን የሉም። ብዙ ያው መረጃዎች ብዙ ቦታ አሉ። መንግስት እነሱ መረጃዎችን ማግኘት አለብኝ ብሎ ያምናል። አገሩን ማስጠበቅ እፈልጋለሁ ስለሚል እና ይሄ እንግዲህ ያው በምንኖርበት ሀያ አንደኛው ክፍለ ዘመን ላይ ይሄ ትልቁ ጥያቄ ነው፣ ለአሜሪካን ብቻ ሳይሆን ለዓለም ትልቁ ጥያቄ ነው። የኢንፎርሜሽን ማውሪያ መንገዶቻችን ተለውጠዋል። ፖስታ እንጠቀምም። ድሮ ምን ይደረግ ነበር? የሁለተኛው ዓለም ጦርነት ላይ ስለሚፈሩ ለጃፓኖቹ የሚላክላቸው ፖስታ የአሜሪካ መንግስት እየከፈተ ያ የነበረ ድሮ። ስለዚህ ይሄ ነገር ድሮም የነበረ ነገር ነው። ያው አሁን ትንሽ ለወጥ የሚያደርገው ነገር ምንድን ነው? የአስቸኳይና የጦርነት ሁኔታ በሚኖርበት ጊዜ ማለት ነው። አዎ፣ እንደሱ ይደረግ ነበር፣ ግን አሁን የመነጋገሪያ መንገዶች፣ የመረጃ ኢንፎርሜሽን ቴክኖሎጂዎች ማደጋቸው ያው አስቸጋሪ ነው። ይሄ ዓለሙ ተሰብስቦ እነዚህን አይነት ሕጎች ማሳለፍ አለበት። የተወሰኑ ሕጎች እንዴት ሰዎች ኮሚኒኬት ማድረግ እንደሚችሉ፣ የትኛው መረጃ የግልህ ነው፣ የትኛው መረጃ ሊወሰድብህ ይችላል። እና ያው ኩባንያዎችም የራሳቸው ሚናም ይጫወታሉ። እነሱ ገብተው በመሀል አይሆንም፣ ይሄን የተገልጋይን ዳታ መስጠት አልችልም ብለው ይገፋሉ። ተገልጋዮችም መክሰስ ይጀምራሉ ኩባንያዎችን። እንዴት ትሰጣለህ ይሄን ለመንግስት ብሎ ይሻሻላል። ያው ሲስተሙ ሁሌ ልክ እንደዚህ ሁሌ ያሻሽለዋል ሲስተሙን ብዬ አስባለሁ። ለማንኛውም የሚያመዛዝን ሕሊና ያለው አንድም ሰው እንዲህ አይነት ጥያቄ አያቀርብም ብለውታል። ይህንን በእርሳቸው ኩባንያና በአሜሪካ መንግስት፣ በፌዴራል መርማሪዎች መካከል የተፈጠረውን ፍጥጫ አስመልክተው የአፕል ኩባንያ ዋና ስራ አስፈጻሚ ቲም ኩክ ዛሬ በሰጡት መግለጫ ምንም እንኳ የቀድሞው የዳኛ ትእዛዝ የወጣው ከሳን በርናርዲኖ የወረዳ ፍርድ ቤት ቢሆንም መንግስቱ ጉዳዩን ወደ ፌዴራል ችሎት ወስዶታል። ዛሬ አቶ ሚካኤል፣ ሰዎች ተጠቃሚዎች ከመንግስታትም ይሁን ከሌቦች ራሳቸውን ለመጠበቅ ምን ማድረግ አለባቸው? በስልኮቻቸው በሚጠቀሙበት ጊዜ፣ ኢንተርኔት ላይ በሚወጡበት ጊዜ ምን ማድረግ አለባቸው ብለው ይመክራሉ? እንግዲህ የተወሰኑ መደረግ ያለባቸው ነገሮች አሉ። የጉግል ሲኢኦ አንድ የሚናገረውን ንግግር ነበር ሰው እንዲያይብህ የማትፈልገውን ነገር አታድርግ ነው የሚለው። እንጂ አታድርግ አታድርገው ቢከዝ ኢንተርኔት ላይ እስካለ ድረስ አንድ ሰው ያገኘዋል ያረከውን ነገር ይሄ የማይቀር ነገር ነው። ይሄ የቴክኖሎጂ እያደገ ሲመጣ የቴክኖሎጂ ኢንፎርሜሽኖች እንዴት ኢንክሪፕትድ እንደሚሆኑ ግን የተወሰኑ ነገሮች ማድረግ ይቻላል። አንደኛ ነገር ለምሳሌ ፓስወርድ ስልክ ላይ በግድ ያስፈልጋል። ቁጥሮች ማስገባት ሁሌ ለሁሉ ሰው እኔ ሬኮመንድ የማደርገው ነገር ነው። ማንም ሰው ልጅህ እንኳን ቢሆን ወይም ሚስትህ ወይ ሁሌ ስልክህ ፓስወርድ ያስፈልጓል። ኮምፒውተርህ የምትጠቀምበት ኮምፒውተር ሁሌ ጠንካራ ያለ ፓስወርድ መጠቀም፣ እዛ ላይ ራስህ እንኳን ብጠቀምበት ለብቻህ እንኳን ብጠቀምበት ሁሌ እኔ እሱን ሪኮመንድ አደርጋለሁ። ሶፍትዌሮች ስልክህ ላይ ወይም ኮምፒውተር ላይ ያሉት ሶፍትዌሮች አዲሱን ሶፍትዌር ሁሌ ማግኘት በጣም ጠቃሚ ነው። ሶፍትዌሮች ሁሌ ችግር ነው፣ የሴኪዩሪቲ ችግር አላቸው ባረጁ ቁጥር ብዙ እና ብዙ ሀከሮች፣ ሌቦች ኮምፒውተርህ ላይ ወይ ስልክ ላይ መግባት ይችላሉ። ስለዚህ ሁሌ ስልክህን ሶፍትዌር አፕግሬድ ማድረግ ሁሌ አስፈላጊ ነው፣ ወደ አዲሱ ቨርዥን። ሌላ ማድረግ የምትችለው ነገር ያው ኮመን ሰንስ የሆኑ ነገሮች አሉ፣ ለሁሉ ሰው አንደርስታንድ የሚያደርገው ለምሳሌ፣ ከፍተህ አትተው። ሌላ ሰው እንዲያይብህ የማትፈልገውን ነገር ለምሳሌ የባንክ ነገርህን ሁሌ ከጨረስክ በኋላ ሎግ አውት አርግ፣ ውጣ። ከዛ ቦታ ኢሜይልህን ሌላ ሰው እንዳያዩ ከፈለግ፣ ሁሌ ውጣ። ፓስወርድህን ሁሌ ለውጥ። እዚህ ሀገር በዘጠና ቀን በስልሳ ቀን እንለውጣለን ፓስወርድ። አራተኛ ነገር ጥሩ ነገር ነው ብዬ ማስበው ይሄ ቱ ፋክተር ኦተንቲኬሽን የሚሉት ነገር አለ። ምንድ ነው ቱ ፋክተር ኦተንቲኬሽን? ለምሳሌ ወደ ኢሜል አድሬስ ጂሜል ለምሳሌ የሚባል የኢሜል አድራሻ አለ። እዛ ላይ ገብተህ ኢሜይልህን ቼክ የምታረግ ከሆነ ፓስወርድ ብቻ ሳይሆን ለስልክህ ይሄ የኤስ ኤም ኤስ ወይም ቴክስት ሜሴጅ ይልክልሃል ሎጊን ለማድረግ ስትሞክር። ይሄ ሌላ ሰው መጥቶ ከሌላ ኮምፒውተር ላይ ወደ አንተ ኢሜል ለመግባት ሲሞክር ያንተ ስልክ ከሌላቸው በስተቀር መግባት አይችሉም ማለት ነው። ስለዚህ ይሄ ቱ ፋክተር ኦተንቲኬሽን የሚባለው ጥሩ የሆነ የራስህን መረጃ መጠበቅ የምትችልበት ሁኔታ ፈጥሯል። ስለዚህ እኔ ሬኮመንድ አደርጋለሁ እሱን ሁሉ ሰው እንዲ ጀምር አቶ ሚካኤል እንዳለ ለሰጡኝ ሙያዊና እውቀት የሚያስጨብጥ ማብራሪያው በጣም አድርጌ አመሰግናለሁኝ። እግዚአብሔር ሰነኛ አመሰግናለሁ። ደህና እምሽው።